The Voice of America. ዩናይትድ ስቴትስ ኢትዮጵያ የኮቪድ-19 ወረርሽኝን ለመቋቋም የያዘችውን ጥረት የሚደግፍ 250 ለህሙማን የመተንፈሻ መሳሪያዎችና ተጓዳኝ ቁሳቁስ በስጦታ አበርክታለች። ይህ ድጋፍ አሜሪካ እስከ ዛሬ ያበረከተችውን ድጋፍ የሚያጠናክር ነው ተብሏል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባሰራጨው መግለጫ ድጋፉ ኢትዮጵያ ይህንን ዓለም አቀፍ ወረርሽኝ ለመቋቋም አስቸኳይና ሁሉን አቀፍ ምላሽ ለማገዝ ፕሬዚዳንት ትራምፕ ለጠቅላይ ሚኒስትር አብይ አህመድ ያበረከቱትን ልግስና የተሞላው ስጦታ ተግባራዊ ለማድረግ ነው ይላል። እነዚህ እጅግ አስፈላጊ አቅርቦቶች ጥረቱን ለማሳካት ትልቅ ድርሻ እንደሚኖራቸውም አስታውሰዋል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነርም ዛሬ ዩናይትድ ስቴትስ ለኢትዮጵያ ህዝብ ያላትን የማያወላውል ወዳጅነት የምታጠናክርበት ዕለት ነው። ይህ ስጦታ ባለፉት ቅርብ ዓመታት በኢትዮጵያ የጤና ስርዓት ግንባታ ላይ ባፈሰሰችው በቢሊዮን ዶላሮች የሚገመት ሀብትና ሙያ የሚደመር እሴት ነው። የኮቪድ-19 ተጽዕኖን ለማለዘብና ኢትዮጵያ ሕይወት ለማዳን የምታደርገውን ጥረት ለማገዝ እነዚህን መሣሪያዎች ለሚኒስትሯ ዶክተር ሊያ ታደሰ ሳበረክት ታላቅ ክብር ይሰማኛል ሲሉ በእርዳታው እርክክብ ስነ ስርዓት ላይ ተናግረዋል። የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታድሰ በበኩላቸው በሰጡት ምላሽ በሀገራቸው መንግስት ስም የአሜሪካን መንግስትንና ፕሬዚዳንት ዶናልድ ትራምፕን አመስግነዋል። የአሜሪካንና የኢትዮጵያን አያሌ ዓመታት ያስቆጠረ ግንኙነትም አስታውሰው የዩኤስ አሜሪካ መንግሥት የኢትዮጵያን የጤና ሥርዓት ለማጠናከርና ለማበልጸግ ያደረገውን ድጋፍ አመስግነዋል። የመተንፈሻ መሣሪያዎቹ በአጭር ጊዜ ውስጥ ግልጋሎት እንዲሰጡ ለማስቻል ተጓዳኝ ቁሳቁሶች የዋስትና አገልግሎት እንዲሁም ለኢትዮጵያውያን የሕክምና ባለሙያዎች የአጠቃቀም ስልጠና እንደሚሰጥም ታውቋል። ዩናይትድ ስቴትስ እስከዛሬ ድረስ ኮቪድን ለመከላከል 71 ሚሊዮን ዶላር ለኢትዮጵያ ያበረከተች ሲሆን ለጤናው ዘርፍ ደግሞ ባለፉት ሀያ ዓመታት ብቻ እስከ አራት ቢሊዮን ዶላር ድጋፍ ማድረጓ ተገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ